ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የዕለተ ሐሙስ ጥቅምት 25 2013 ዓ.ም ፕሮግራማችንን ከአሜሪካ ድምፅ ሬዲዮ ከዋሽንግተን ዲሲ ይዘን ቀርበናል። በምሽቱ ዝግጅቶች ወቅታዊ የኢትዮጵያ ዜናና ዘገባዎች አብዩን ስፍራ ይዘዋል። አሁን እያደረግን ያለ ነው። ይህንን ሰራዊታችንን ለማገዝ በተለያየ አቅጣጫ፣ ሌላው የቀረው የመከላከያ ሰራዊታችን ወደዛ ቀጠና እየተንቀሳቀሰ ይገኛል። ተንቀሳቅሰው የደረሰውም ይህን ኃይል ለመታደግ ስራ እየሰራ ያለበት ሁኔታ ነው ያለው። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማጆር ሹም ጀኔራል ብርሃኑ ጁላ ናቸው የተሰሙት። በአብይ ርዕስ ዝርዝሩን ይዘናል። ወራ ይመስል ዘለው ንባዓልና ኩሉ ክብሃል በክልሉ የሚገኝ የሰሜን እዝ አመራርና አባላት ጋር በመተባበር ሁሉም የጦር መሳሪያ በክልሉ ያለውን በቁጥጥር ስር እንዲውል ችለዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ዘገባ አለን። እነዚህንና ሌሎችንም በየስፍራው ያሉን ዘጋቢዎች ያደረሱንን ወቅታዊ ዘገባዎች አሰናድተናል። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ውጤት ሂደት ሌላው ትኩረታችን ይሆናል። አብራችሁን አምሹ። አስተናጋጃችሁ ቆንጂታዬ ነኝ። ንጉሱ ተምሬ ፕሮግራሙን ይመራል። እስከ አራት ሰዓት ከእናንተ ጋር ነን። አሁን ለዓለም ዜናው አዳነች ፍሳዬ ቀርባለች። እንደምናመሻችሁ፣ አድማጮቻችን ዜናውን ማንብላችሁ አዳነች ፍሳዬ ነኝ። በመቐለ ከተማ አካባቢ የፌዴራሉ መንግስት በጦር አይሮፕላን ድብደባ ፈጸመ ሲል የክልሉ መንግስት አሳወቀ። የክልሉ መንግስት አሁን ባወጣው መግለጫ በፌዴራል መንግስት የተላከ አይሮፕላን ድብደባ መፈጸሙን ገልጿል። ይህ የስርዓቱ ጸረ ህዝብነት የሚያሳይ ነው ይላል። በድብደባው የደረሰ ጉዳት ካለ እስካሁን ባለው ጊዜ አልተገለጸም። በመቀሌ ከተማ ዘጠኝ ሰዓት አካባቢ ከፍተኛ የሆነ የጦር አይሮፕላን ድምፅ መሰማቱ ተገልጿል። በፌዴራል መንግስት በኩል የተሰማ ነገር የለም። የኢትዮጵያው ጠቅላይ ሚኒስትር አብይ አሕመድ የሀገሪቱ ወታደራዊ ኃይል በሚገባ የታጠቀ ኃይል ባለው የትግራይ ክልል መንግስት ላይ ጥቃት እንዲከፈት ካዘዙ ወዲህ ኢትዮጵያ ወደ እርስ በርስ ጦርነት መቃረቧ ተዘግቧል። የትግራይ መንግስት በሀገሪቱ ወታደራዊ ሰፈር ላይ ጥቃት ከፍቷል፣ የመጨረሻው ቀይ መስመር ጥሷል ሲሉ መናገራቸው የሚታወቅ ነው። ከአፍሪካ የበዛ የህዝብ ቁጥር ካላቸውና ሀያላን ከሚባሉት ሀገሮች አንዷ የሆነችው ኢትዮጵያ ጠቅላይ ሚኒስትር በትግራይ ላይ ወታደራዊ ኃይል መላካቸው ግጭት የማይለየው የአፍሪካ ቀንድ ቀጠናን ማስደንገጡ ተገልጿል። ሶማሊያና ሱዳን ከኢትዮጵያ ጎረቤት ሀገሮች መካከል ሲሆኑ በትግራይ በሚካሄደው ግጭት ምክንያት ሊስፋፋ የሚችለውን አለመረጋጋት በማሰብ ታዛቢዎችን እንደሰቀጠጠ ተገልጿል። ዩናይትድ ስቴትስ በምርጫ ድራማ ላይ ያለች ሀገር ብትሆንም ሊከተል የሚችለውን ከባድ አደጋ በመገንዘብ አሁንኑ ሁኔታዎች እንዲረጋጉ ጥሪ የሚያደርግ መግለጫ አውጥታለች። የተባበሩት መንግስታት ድርጅትም ተመሳሳይ ጥሪ አቅርቧል። ትግራይ ውስጥ የኢንተርኔትና የስልክ መስመሮች በመቆረጣቸው የሀገሪቱ መንግስት የሚለውን ከትግራይ በኩል ለማረጋገጥ በሚደረገው ጥረት ላይ ተግዳሮት መደቀኑ ተገልጿል። በትግራይ ቴሌቪዥን ላይ የተሰማ መግለጫ ፌዴራል መንግስት ወደ ክልሉ ወታደራዊ ኃይል የላከው የትግራይን ሕዝብ በኃይል ለማንበርከክ ነው ይላል። በክልሉ ላይ የአየር መስመር እንቅስቃሴ መዘጋቱንም አስታውቋል። የትግራይ መሪ ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሰኞ ባደረጉት ንግግር የኢትዮጵያ መንግስትና የኤርትራ ባለሥልጣኖች ተባብረው በትግራይ ላይ ጦርነት ለመክፈት ሙሉ ዝግጅት አድርገዋል ካሉ በኋላ ከባድ ግጭት ሊነሳ ይችላል ሲሉ አስገንዝበው ነበር። ከኤርትራ የተሰማ ምላሽ የለም። የዩናይትድ ስቴትስ የሰላም ተቋም ባለፈው ሳምንት ያወጣው የጥናት ዘገባ የኢትዮጵያ መፈረካከስ በዘመናዊ ታሪክ ባልታየ መልኩ ትልቅ የሀገር መደርመስ ይሆናል ማለቱ ተዘግቧል። ወደ ሰፊ የዘርና የሃይማኖት ግጭት ሊያመራ ይችላል ሲልም አክሏል። አሁን በደረሰን ዘገባ መሰረት ደግሞ ህዝባዊ ወያነ ሓርነት ትግራይ በክልሉ ባለ የብሔራዊ መከላከያ ኃይል ላይ ጥቃት ከፍቷል የሚለው ወሬ በጽኑ አሳስቦናል። ሰላም እንዲመለስና ውጥረቱ እንዲረግብ አስቸኳይ እርምጃ እንዲወሰድ ጥሪ እናቀርባለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በትዊተር ገጻቸው መጻፋቸው ታውቋል። አቶ ልደቱ አያሌው በቀረበባቸው የህገ ወጥ ጦር መሳሪያ መያዝ ክስ እንዲከላከሉ የምስራቅ ሸዋ ከፍተኛ ፍርድ ቤት ለቀጣዩ ህዳር 16 ዛሬ ቀጠሮ ሰጥቷል። የሽግግር መንግስት ሰነድ በማዘጋጀት የተከሰሱበት ደግሞ የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ምድብ አዳማ ችሎት የአቶ ልደቱ አያሌውን የጤና ሁኔታ ተከትሎ በቀረበው የዋስትና ጥያቄ ላይ ብይን ለመስጠት ለቀጣዩ ህዳር 11 ቀጥሯል። ሙክታር ጀማል ዝርዝር አለው። ህገወጥ የጦር መሳሪያን በመያዝ የአቶ ልደቱ አያሌን መዝገብ ሲመረምር የቆየው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ለዛሬ ቀጠሮ ያሳደረው የምስክሮችን ሐሳብ መርምሮ ውሳኔ ለመስጠት ነበር። ፍርድ ቤቱ አቶ ልደቱ አያሌው በቀረበባቸው ህገወጥ መሳሪያ መያዝ ክስ የመከላከያ ማስረጃቸውን በማቅረብ እንዲከላከሉ ለህዳር 16 ቀጠሮ ሰጥቷል። አቶ ልደቱ አያሌው በቀረበባቸው በሕገ ወጥ መሳሪያ መያዝ ወንጀል የቀረቡባቸው ምስክሮች መሳሪያው ከቤታቸው በፖሊስ ስለመያዙ መታዘባቸውንም ለፍርድ ቤቱ አስረድተዋል። በሌላ የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ምድብ አዳማ ችሎት የሽግግር መንግስት ዶኩመንት በማዘጋጀት የተከሰሱት አቶ ልደቱ አያሌው በጥቅምት 13 በዋለው ችሎት የተደረገውን የግራቀኝ ክርክር ከድምፅ ወደ ጽሑፍ ተገልብጦ ለጥቅምት 21 እንዲቀርብ ፍርድ ቤቱ አዞ የነበረ ቢሆንም በሥራ መደራረብ ምክንያት ሊቀርብ አለመቻሉ ተገልጿል። የአቶ ልደቱ ጠበቆች ደንበኛቸው በልብ ሕመም እየተሰቃዩ በመሆኑ ሕክምና ለማግኘት እንዲረዳቸው የዋስ መብታቸው እንዲጠበቅ ለፍርድ ቤቱ አመልክተዋል በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ምድብ አዳማ ችሎት። የፍርድ ቤቱ መዝገብ ቤት የግራ ቀኝ ክርክሩን እስከ ህዳር 11 በጽሑፍ ገልብጦ እንዲያቀርብና የአቶ ልደቱ አያሌውን የጤና ሁኔታ አስመልክቶ የተጠየቀውን የዋስትና መብት ብያኔ ለመስጠት ለህዳር 11 2013 ቀጠሮ ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ማላዊ በኢየሩሳሌም እስራኤል ኤምባሲ እንደምትከፍት የውጭ ጉዳይ ሚኒስትሯ እስራኤልን በጎበኙበት ወቅት አስታውቀዋል። የማላዊ የውጭ ጉዳይ ሚኒስትር አይዘናዋር ምካካ ብርታት የተመላበትና በቀላሉ የማይታይ እርምጃ ነው ሲሉ ባለፈው ማክሰኞ በቪዲዮ በወጣ መግለጫ ተናግረዋል። በኢየሩሳሌም ኤምባሲ ለመክፈት የመጀመሪያዋ የአፍሪካ ሀገር መሆኗ ተገልጿል። የኤምባሲውን በቅርቡ መከፈት በጉጉት እየጠበቁ ነው። ሌሎች የአፍሪካ ሀገሮችም ይህን ውሳኔን እንደሚከተሉ እርግጠኛ ነኝ ሲሉ የእስራኤል የውጭ ጉዳይ ሚኒስትር ጋቢ አሽከናዚ ከምካካ ጋር ሆነው መናገራቸውን ሮይተርስ የዜና አገልግሎት ዘግቧል። ማላዊ እንደ አውሮፓ አቆጣጠር በ1964 ዓ.ም ከቅኝ አገዛዝ ነፃ ከወጣችበት ጊዜ አንስቶ ከእስራኤል ጋር ቀጣይ የሆነ ዲፕሎማሲያዊ ግንኙነት ካላቸው ጥቂት የአፍሪካ ሀገሮች አንዷ ናት ሲል ጀሩዝለም ፖስት የተባለው የእስራኤል ጋዜጣ ገልጿል። አይቨሪኮስት፣ ኬንያ እና የአሁኗ የኮንጎ ዲሞክራሲያዊት ሪፑብሊክ የሚገኙባቸው 16 የአፍሪካ ሀገሮች እንደ አውሮፓ አቆጣጠር በ1973 ዓ.ም በመካከለኛው ምስራቅ ከተካሄደው ጦርነት በኋላ በኢየሩሳሌም የነበሩትን ኤምባሲዎቻቸውን እንደዘጉ ጋዜጣው አውስቷል። ኤምባሲዎቻቸውን መልሶ የከፈቱት የአፍሪካ ሀገሮች በንግድ ከተማዋ ቴል አቪቭ መሆኑን ጋዜጣው ገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ወደ ዩናይትድ ስቴትስ ምርጫ። አሜሪካውያን በተለያዩ ክፍላተ ግዛት እየተቆጠሩ ያሉት የድምፅ ውጤቶች ዛሬ በፕሬዝዳንታዊ ውድድር ያሸነፈው ማን እንደሆነ እንዲታወቅ ያስችሉ እንደሆነ ለመስማት ሲጓጉ ቆይተዋል። ይሁንና ዲሞክራቱ የቀድሞ ምክትል ፕሬዝደንት ጆ ባይደን ለማሸነፍ በተቃረቡበት በአሁኑ ወቅት የሪፑብሊካዊ ፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻ ክፍል ተከታታይ የሕግ ተግዳሮቶችን ከፍቷል። በአላስካ፣ በአሪዞና፣ በጆርጂያ፣ በኔቫዳ፣ በሰሜን ካሮላይና እና በፐንሲልቬኒያ ክፍላተ ግዛት ለፕሬዚዳንትነት ያሸነፈው ማን እንደሆነ ገና መታወቅ ይኖርበታል። ባይደን በሚችገን እና በዊስካንሰን ክፍላተ ግዛት ማሸነፋቸውን ትላንት ተገልጿል። ከአራት ዓመታት በፊት በተካሄደው ምርጫ ትራምፕ በሁለቱም ክፍላተ ግዛት አሸንፈው ነበር። ወደኋላ ሰፋ ያለ ዘገባ ይኖረናል። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አሸናፊው ማን እንደሆነ ገና ባልተለየበት በአሁኑ ወቅት የአውሮፓ የምርጫ ክትትል የጸጥታና የትብብር ድርጅት ቡድን የድኅረ ምርጫ ጋዜጣው ጉባኤ በዋሽንግተን ዲሲ አካሂዷል። የአጭር ጊዜው ታዛቢ ተልእኮ ኃላፊ ማይክል ጆርጅ ሌንግ የዩናይትድ ስቴትስ መንግስት ታዛቢውን ተልእኮ መጋበዙን አመስግነዋል። መንግስት ፍጹም የሆነ ሰው እንደሌለ ለማሳየት ሲል ታዛቢዎችን መጋበዙን አሞግሰዋል። እያንዳንዱ ዲሞክራሲ ጥሩ ተሞክሮዎችን በመለዋወጥ የምርጫ ስርዓቶችን ለማሻሻል ይረዳል ሲሉም አክለዋል። ኦኤስሲኢ በሚል አጽሮት የሚታወቀው የምርጫ ታዛቢ ተልእኮ የተመሰረተው በምዕራብ ሀገሮችና በምስራቅ አውሮፓ መካከል ቀዝቃዛ ጦርነት በነበረበት ወቅት ሲሆን የድርጅቱ አባላት የምርጫ ታዛቢዎችን የመጋበዝ ግዴታ አለባቸው ተብሏል። ዓላማው ሁሉም የድርጅቱ አባላት የግልጽነትን ፖሊሲ ማክበራቸውን ለመከታተል መሆኑ ተገልጿል። በመጨረሻም የኮሮና ቫይረስ ዜና ዓለም አቀፉ የኮቪድ-19 ወረርሽኝ ዩናይትድ ስቴትስ ውስጥ ከገባበት ጊዜ አንስቶ ለመጀመሪያ ጊዜ ላንትሮቦ ብቻ ከ100,000 በላይ የቫይረሱ በሽተኞች መገኘታቸው እንደተረጋገጠ የአትላንቲክ መጽሔት የሚደግፈው የኮቪድን ጉዳይ የሚከታተል ውጥን ጠቁሟል። በተለይም በሀገሪቱ መካከለኛ ምስራቅ፣ የማዕከላዊና የምዕራባዊ ዩናይትድ ስቴትስ ክፍሎች በኮሮና ቫይረስ የሚያዙ ሰዎች እየተበራከቱ መሆኑ ታውቋል። በዛም ላይ ትላንት ረቡዕ በሀገሪቱ በተከታታይ ለሁለተኛ ቀን ከ50 ሺህ በላይ የቫይረስ በሽተኞች ሆስፒታል ገብተዋል። ኮሮና ቫይረስ አውሮፓ ውስጥም በአዲስ መልክ እያገረሸ ነው። በኢጣሊያ በአዲስ መልክ የታየውን የቫይረሱን መዛመት ለመቆጣጠር ሲሉ የሀገሪቱ ጠቅላይ ሚኒስትር ጁሴፔ ኮንቴ ሶስት ዘርፍ ያላቸው የተለያዩ የመንቀሳቀስ እገዳዎች እንደሚጥሉ አስታውቀዋል የሀገሪቱ ሀያ ክልሎች በቀይ በብርቱካናማ እና በብጫ ቀለማት ቀጠና ተከፋፍለው በየደረጃው የመንቀሳቀስ እገዳ እንደሚጣልባቸው ታውቋል በቀይ ቀለም ስር ያሉት ጥብቅ እገዳ እንደሚደረግባቸው በብጫ መስመር ላይ ባሉት ደግሞ እገዳው ይላላ እንደሚሆን ተገልጿል በቀይ ቀለም ስር በተካተቱት ክልሎች ለስራና ለሕክምና ካልሆነ በስተቀር ከቤታቸው እንዲወጣ አይፈቀድም። በብርቱካናማ ወይም በመካከለኛ ደረጃ በተመደቡት ክልሎች በከተማዎቻቸው አካባቢ እንደ ልብ መንቀሳቀስ ይችላሉ፣ ግን ወደ ሌላ ቦታ መሄድ አይችሉም። ምግብ ቤቶችና ቡና ቤቶች ገዝቶ ለመሄድ ብቻ ነው የሚፈቀደው፣ እዛው መስተናገድ አይቻልም። በመላ ሀገሪቱ ከምሽቱ አራት ሰዓት እስከ ንጋቱ አስራ አንድ ሰዓት የሰዓት እላፊ ገደብ ተደንግጓል። አዲሱ እገዳ ከነገ አንስቶ ለ24 ቀናት እንደሚዘልቅ ታውቋል። ብሪታንያ፣ ጀርመንና ቤልጅምም በአዲስ መልክ የተከሰተውን የቫይረሱን መዛመት ለመቀነስ ሲሉ ጥብቅ የመንቀሳቀስ እገዳ ደንግገዋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ኮሮና ቫይረስን እንዳያዛምቱ በመስጋት በሀገሪቱ ያሉትን 15 ሚሊዮን ሚንክ የሚባሉ እንስሳትን ለማጥፋት መወሰኑን አስታውቀዋል። ዴንማርክ በዓለም በብዛት የሚንክ ቆዳ ተረፈ ምርት ከሚያቀርቡት ሀገሮች አንዷ መሆኗ ተገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። አዳነችን ለዜናዎቹ አመሰግናለሁ። የምታዳምጡት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን ፕሮግራማችንን ነው። ዝግጅቶቻችንን በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በአህዱ ሬዲዮ 943 ላይ በቀጥታ ለማግኘት ትችላላችሁ። አሁን ወደ ምሽቱ ወቅታዊ ዘገባዎች ዝግጅት እናመራለን። በቅድሚያ አብይ ርዕስ የራሱን ሰራዊት የሚከብ የክልል መንግስት በዓለም ታይቶ አይታወቅም ያሉት የኢትዮጵያ የጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ጀኔራል ብርሃኑ ጁላ ህወሀትን በክህደት ወንጅለዋል። ሰራዊቱ የህወሀትን ከበባ በከፍተኛ ጀግንነት መመከቱንና እየመከተም መሆኑን የገለጹት ጀኔራል ብርሃኑ በከበባ እጅ እንዲሰጥና ወደ እነሱ እንዲገባ ያደረጉት ጥረትም አልተሳካም ብለዋል። መከላከያ ኃይሉ ህዝብ እንዳይጎዳ ጽንፈኛ ኃይሉን ለይቶ ለመምታት በጥንቃቄ እየተንቀሳቀሰ ነው በማለትም አብራርተዋል። በተያያዘ ዜና ህወሀት በትግራይ ክልል በሚገኙ የኢትዮጵያ መከላከያ ሰራዊት ካምፖች ላይ ጥቃት እንደፈጸመ የሚገልጹ ሪፖርቶች በእጅጉ ያሳሰቧቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ገልጸዋል። ከአዲስ አበባ እስክንድር ፍሬው ዝርዝሩን ይዟል። ዛሬ በመከላከያ ሚኒስቴር የተሰጠው የፊት ለፊት መግለጫ በፌዴራል መንግስቱና በህወሓት መካከል የነበረው ፍጥጫ ወደ ጦርነት ከተቀየረ በኋላ የመጀመሪያው ነው። መግለጫውን የሰጡት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማጆር ሹም ጀነራል ብርሃኑ ጁላ ከማክሰኞ ምሽት ጀምሮ የሆነውን ለጋዜጠኞች አብራርተዋል። ማክሰኞ ማታ አራት ሰዓት ላይ የሰሜን እዝ ሰራዊታችን በያለበት ያልተጠበቀ ያልታሰበ ጥቃት ተፈጽሞበታል። ጥቃት የፈጸመበት ኃይል የውጭ ወራሪ አይደለም ወይም ደግሞ ታጥቆ ሸፍቶ ከመንግስት ጋር የሚጋጭ ኃይል አይደለም። የእኛው የራሳችን መንግስት አካል የሆነው የትግራይ ክልላዊ መንግስት ሰራዊቱ እየጠበቀ ያለው መንግስት ሰራዊቱ መንግስቴ ነው የሚለው መንግስት ህዝቡ የኔ ነው የሚለው መንግስት ውስጥ ያሉ የተወሰኑ ጽንፈኛ ኃይሎች ኃይል ሲያደራጁ ቆይተው ያላቸውን የፖለቲካ ልዩነት በፖለቲካ ይፈታሉ ተብሎ እየተጠበቀ በነበረበት ወቅት እሱን ትተው ሀያ አመት ሙሉ የቀበሮ ጉድጓድ ውስጥ ገብቶ የትግራይን ህዝብ እና የኢትዮጵያን ህዝብ ክልላዊ መንግስት ጭምር የሚጠብቀውን የሰላም የሰሜን እዝ የሚባል የጦር ክፍል ወረራ የተፈጸመበት ሁኔታ ነው የተከስተው የኢትዮጵያ የመከላከያ ሰራዊት ግን ጥቃቱን በጀግንነት መክተዋል ሲሉ ነው ጀነራሉ የተናገሩት። ሰራዊታችን ደግሞ በከፍተኛ ሁኔታ ተከቦ እጅ ስጥ ትጥቅ አስረክብ ተብሎ እያለ ለዛ ስላልሆነ ያልተደራጀው አለመላ ያለው ስለሆነ እንደዛ ተፍረክርኮ ትጥቁን አስረክቦ እጁን ሰቅሎ ወደ እነሱ የሚገባ መስሏቸው ነበር። ሰራዊታችን ግን በከፍተኛ ጀግንነት መክቷቸዋል፣ እየመከታቸው ይገኛል። አሁን እያደረግን ያለ ነው። ይህንን ሰራዊታችንን ለማገዝ በተለያየ አቅጣጫ ሌላው የቀረው የመከላከያ ሰራዊታችን ወደዛ ቀጠና እየተንቀሳቀሰ ይገኛል ተንቀሳቅሰው የደረሰውም ይህን ሀይል ለመታደግ ስራ እየሰራ ያለበት ሁኔታ ነው ያለው ጥቃቱን የፈጸመው ገዥ መደብ የነበረ እና ገዥ መደብነቱን ያጣ አካል ነው ያሉት ምክትል ኤታማዦር ሹሙ የትግራይ ህዝብ ግን ተግባሩን እየተቃወመ ነው ብለዋል የኢትዮጵያን የመከላከያ ሰራዊት እንዲከብ ግዳጅ የተሰጠው ኃይል ሳይቀር ውጊያውን እየተቃወመ ነው በማለትም አክለዋል። ሰራዊቱም ለእነዚህ በግዳጅ ለተሰለፉ ወገኖች ሳይቀር አጋርነቱን እያሳየ ነው ይላሉ። የቆሰሉትን እያነሳን ወደ ሕክምና እያመጣናቸው ነው። አስገድዷቸው ወደ እሳት ያስገቧቸው ናቸው። አንዳንዶቹም እያመለጡ ወደ ወገን እየመጡ ነው ያሉት። እየተካሄደ ያለው ጦርነት የትግራይን ህዝብ አይወክልም ብለዋል። ምክትል ኤታማጆር ሹሙ በዛሬው መግለጫቸው የአንድ ጠባብ ገዢ ቡድን ፍላጎት ለማሟላት ተብሎ እየተደረገ ያለ የጽንፈኛ ኃይል ጦርነት ነው። ይህን ጦርነት ደግሞ መከላከያ ኃይላችን ይመክተዋል። ምንም የትም የሚደርስ አይደለም። ግን በዚህ አጋጣሚ ያው ጦርነት ጦርነት ነው እና ህዝባችን በዛም በዚህም ሊጎዳ የሚችልበት ሁኔታ እንዳይኖር የመከላከያ ኃይላችን ጥንቃቄ በተሞላበት ሁኔታ ህዝብና ጽንፈኛውን ለይቶ ስራ እየሰራ ነው ያለው። በኢትዮጵያ መከላከያ ሰራዊት ላይ የተፈጸመውን ጥቃትም ታይቶ የማይታወቅ በማለት ነው ያብራሩት። አገሬ ነው ብሎ ሰላም ነው ወገኔ ነው መንግስቴ ነው ብሎ ቢሮው በሰላም ባለበት ሁኔታ ነው የተከበበው። በጣም ክህደት ነው። በኢትዮጵያ ታሪክ ታይቶ የማይታወቅ ነገር ነው የተፈጸመው። በዓለም ታሪክም እንደዚህ አይነት ታይቶ አይታወቅም። ራሱ ያቋቋመውን ራሱ ያደራጀውን እሱን ሉዓላዊነት የሚጠብቀውን ሰራዊት የሚከብ የክልል መንግስት ታይቶ አይታወቅም። የመጀመሪያ ሆኖ ግ እንችላለን በሀገራችን ታሪክ። ሀሳባቸውን በትዊተር ገጻቸው ያሰፈሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የጥቃቱ ዜና እንዳሳሰባቸው ገልጸዋል። ህወሓት በትግራይ ክልል በሚገኙ የኢትዮጵያ መከላከያ ሰራዊት ካምፖች ላይ ጥቃት እንደፈጸመ የሚገልጹ ሪፖርቶች በእጅጉ አሳስበውናል ነው ያሉት። ሰላምን ለመመለስና ውጥረቱን ለማርገብ አፋጣኝ እርምጃ እንዲወሰድም አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በትግራይ ክልል የነበረውን የጦር መሳሪያ ሁሉ በቁጥጥር ስር አውለናል አሉ የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል። ዶክተር ደብረጽዮን ለክልሉ መገናኛ ብዙሃን ዛሬ በሰጡት መግለጫ አሁንም የምንመርጠው የሰላምን መንገድ ነው፣ ካስፈለገ ግን የሚመጣብንን ሁሉ እንከላከላለን ብለዋል። ሙሉጌታ አጽብሃ ዝርዝሩን ከመቀሌ አስተላልፈዋል። በትግራይ ክልል ከማክሰኞ ጀምሮ የኢንተርኔትን የስልክ እንዲሁም የመብራት አገልግሎቱ ተጓር አገልግሎቱ እስካሁን ይለም በመቀለ ከተማ ያለው ሁኔታ ስመለከተው እኔ የቃኘሁት ማለት ነው ህዝቡ ሁሉም የግል የስራ ተቋማት የሚባሉ የምግብ የካፌ፣ እንዲሁም የመጠጥ ተቋማት ሆቴሎች የተለያዩ ሱቆች ተቋማት ክፍት ናቸው። የግል ተቋማት የመንግስት መስሪያ ቤቶችም የተከፈቱ ተመልክቻለሁ። ፍርድ ቤት ተቋማትም ተከፍተው አገልግሎት ሲሰጡ አይቻለው። እንዲሁም የትራንስፖርት አገልግሎት በከተማው የሚገኘው ከትናንት ጀምሮ የባንክ አገልግሎት የለም። በመቀሌ ከተማ ከከተማ ወደ ከተማ መንቀሳቀስም የክልሉ መንግስት አግደዋል። የክልሉ መንግስት ባወጣው መግለጫ መሰረት ሰራዊት እንቅስቃሴም ከክልሉ መውጣት፣ ወደ ክልሉ መግባት፣ ወደ ከተማ እንቅስቃሴ ያስታገደ ነው። መግለጫው ያሳወቀው የአየር በረራ ማካሄድ አይቻልም ብለዋል። በትናንትና ዕለት ባወጣው መግለጫ የክልሉ መንግስት መግለጫው የሰሜን እዝ አመራሮች እና አባላት ከትግራይ መንግስት ጋር አብረው በመሆን የፌዴራሉ መንግስት ተቃውመዋል፣ አብረው ደግሞ ተሰልፈዋል በማለት ነው የክልሉ መንግስት መግለጫ ያሳየው። ከአመራሮች ስለ ሁኔታው መረጃ ለማግኘት በተደጋጋሚ ጥረት ብናደርግም ሰካም ከጸጥታ አካላትም፣ እንዲሁም ምክንያቱም ደግሞ በአሁኑ ጊዜ ያለው የስልክና የኢንተርኔት አገልግሎት መቋረጥ ነው። በአሁኑ ጊዜም በአንድ ተቋም የሳትላይት ኢንተርኔት የሚጠቀም አገልግሎት እነሱ ፈቅደውልኝ ነው ይህንን ሪፖርት እያቀረብኩ የምገኘው ይህንን ሪፖርት እየቀረብኩ ያለሁት በዋትሳፕ ማለት ነው። የክልሉ መገናኛ ብዙሀን እንደዘገቡት በዛሬው ዕለት በዛሬው ዕለት የክልሉ አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል መግደድ ቷል ሳዊ ጉዳዮች ላይ አስመክቶም ወራሪ መስ ስለ ዘሎ ንባዓልና ንምክልሃል ዘለና ኩሉ ክበሃል ብዝኽእል ኩሉ ኣፅዋር ካብ ኮሰር ህዝብን መንግስትን ትግራይ ኣት በክልሉ የሚገኝ የሰሜን እዝ አምራርና አባላት ጋር በመተባበር ሁሉም የጦር መሳሪያ በክልሉ ያለውን በቁጥጥር ስር እንዲውል ችሏል በማለት ነው የገለጽ ዶክተር ደብረ ጆን የክልሉ መንግስት በፌዴራል መንግስት እንደሚወረር ምልክቶች ይታዩ ነበር በዚህ ጉዳይ የክልሉ መግለጫ እየሰጠ እንደነበረ ነው ያስታውሱ ዶክተር ደብረ ጆን ይህንን ደግሞ አለም አቀፍ ማህበረሰብ እንዲያብቀው የክልሉ ህዝብ ደግሞ እንዲረዳው የኢትዮጵያ ብሄር ብሔረሰቦችም የፌዴራሉ የፌዴራል መንግስት ይህንን አውቆ ደግሞ ወደ ሰላምና ወደ ድርድር እንዲመጣ ጥቢዎች ስናቀርብ ቆይተናል። ይህንን ግን ስላልቻለ በክልሉ ያሉት የጦር መሳሪያዎች ህዝብ ላይ ጉዳት እንዳያደርስ ከሰሜን አዛዞችና አባላት ጋር በመሆን በቁጥጥር ስር እንዲውል ችሏል ብለዋል። ከዚህ ጋር ተያይዞ ዶክተር ደብረጽዮን ባነሱት በአዲስ አበባ አካባቢ አዲያቦ ማለት በትግራይ ሰሜን ምዕራብ የሚገኝ ነው አዲያቦ አካባቢ የተወሰነ ሰራዊት ወደ ኤርትራ ሂዷል ይህን ደግሞ ሀገር ክህደት ጋር አያይዘውታል ይህንን ሲሄዱ የኢትዮጵያ ሰራዊት ነው የጦር መሳሪያ ይዘው ወደ ሌላ ሀገር ሂደዋል ይህንን ክህደት ነው በማለት ነው የተናገሩት ዶክተር ደብረጽዮን ይህንን ያያያዙት ደግሞ የኤርትራ መንግስትና የኢትዮጵያ የፌዴራል መንግስት በትግራይ ላይ ወረራ ይፈጽማሉ ብለው ከዚህ በፊት ተናግ የነበረ ህዝብ እንዲያውቀው ያ ያስቆማቸው የተናገሩት እንደነበር በማንሳት ይህንንም የእሱ ማሳያ ነው። የኢትዮጵያ ሰራዊት የኢትዮጵያ ጦር ወደ ኤርትራ ሄዱ በማለት ነው የገለጹት። በአሁኑ ጊዜ ሁሉም በተላኩ የምንፈተው ያሉት ዶክተር ደብረ ጽዮን ሁሉንም ባሳተፈ ነው ችግሮቻችን የምንፈታው ሁሉም ውይይት ነው ችግሮች መፍታት የሚቻለው በማለት ነው የገለጹት። በመግለጫቸው ይህንን ከተካሄደ ሰላም ከመጣ ነው ሁላችንም ተጠቃሚዎችን ብንሆነው፣ የራሳችን የቤት ስራ አለን። እሱም ድህነት ማስወገድ ነው። ድህነት መወገድ የሚቻለው ደግሞ አንባበት ነው። ሰላም ለማምጣትም ውይይት ያስፈልጋል በማለት ነው የተናገሩት ዶክተር ደብረጽዮን ካልሆነ ግን የሚወረን ካለ እንመጥታለን፣ እኛም አጥፍ እመልሳለን በማለት ነው የተናገሩት። ከአሁን በፊት የነበረው ህዝባዊ አንድነትና መርህ ነው በትግራይ ክልል የነበረው ብለዋል። አሁን ግን ተመጣጠን ወይም ደግሞ የበለጠ የጦር ታጥቀናል ብልባል ዶክተር ደብረ ጽዮን በመግለጫቸው በዛሬው ዕለት በምዕራብ ትግራይ አካባቢ ወረራ ተከፍተዋል በማለትም ገልጸዋል። ይህንን እየመከትን እንገኛለን በማለት ገልጸዋል። ጠዋት ነበር ለክልሉ መግለጫ የሰጡት ዶክተር ደብረ ጽዮን በዛሬው ዕለት አሁን ያለው ሁኔታ አፕዴት ለማግኘት ተቸግነናል። በምዕራብ ትግራይ ያለው ሁኔታ ማለት ነው። አስቸኳይ ጊዜ አዋጅ በትናንትናው ዕለት በፌዴራሉ መንግስት ማወጁን ተከትሎ ግን ተቃውሞ አሰምተዋል። ከአሁን በፊት ትግራይ የራሱን እድል በራሱ ስለወሰነ ስላካሄደ እድሉ በራሱ ስለወሰነ የሚያስተዳድረኝ አካል ደግሞ ይህ ራሱ ስለመጠ ዛቻዎች ይደርስ ነበር የተለያዩ ማስጠንቀቂያ ሰሆነ አሁን ደግሞ በገጭ ወረራ እንዲያዎች ታዊዟል በማለት ነው የተቃወሙት ይህንን ትክክል እንዳልሆነ ደግሞ ሚገልጻ ከዋን ነው ዶክተር ደብረጽዮን ገብረሚካኤል የተናገሩት። ጊዜ ያለኝ መርዳሽ ነው። በሌላ ጊዜ እንገናኛለን። እንደዚህ በዋትሳፕ ወይም ደግሞ ልክ ከመጣ ጥሩ፣ ካልሆነ እንደ የሰትላይት ኢንተርኔት የሚጠቀሙ ተቃዋሚ ለማግኘት ሞክራለሁ። አመሰግናለሁ። ሙልጌታ ጽባህነኝ ከመቀለ። በአማራ ክልል አዋሳኝ በሆኑት በሰሮቃና ቅርቃር በተደረገ ውጊያ በርካታ የህወሀት ኃይል በሰላም እጁን መስጠቱን የአማራ ክልል ርዕሰ መስተዳድር ተናገሩ። ትናንት ከኩለሌሊት እስከ ረፋዱ በተደጋጋሚ ጥቃት ተሰንዝሮ እንደነበረ የገለጹት ርዕሰ መስተዳድሩ አቶ ተመስገን ጥሩነ የመልሶ ማጥቃት እርምጃ ተወስዶ በርካታ ቦታዎች በቁጥጥር ስር እንደዋሉ ገልጸዋል። አስቴር ምስጋናው ዝርዝሩን ከባህር ዳር አስተላልፋለች። እርሰ መስተዳደሩ አቶ ተመስገን ጥሩነ የትላንት ውጊያ ውሎ የተሳካ እንደነበር ነው የገለጹት። የክልሉ ልዩ ኃይል ሚሊሻና የመከላከያ ሰራዊት በየደረጃው ያሉ አመራሮችና አባላት በተቀናጀ መልኩ ባደረጉት ተጋድሎ በሰሮቃና ቅራቅር በርካታ ያለ እንዲዋጋ የተገደደ የህወሀት ኃይል በሰላም እጁን ሰጥቷል ብለዋል። አካባቢውም ሙሉ በሙሉ በአማራ ክልል የጸጥታ ኃይል ቁጥጥር ስር መዋሉንም አስታውቀዋል። ርዕሰ መስተዳደሩ አቶ ተመስገን አክለውም ለሁ ብሎ የመረጠም ፊቱን አዙሮ የአማራ ልዩ ኃይልን ሲያግዙ ውሏል ሲሉ ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን አመሰግናለሁ። ይህ በዚህ እንዳለ የጠቅላይ ሚኒስትር አብይ አህመድ እርምጃ ከትግራይ ክልል ጋር ወደ ተራዘመ ጦርነት ሊወስድ ይችላል የሚል ስጋት እንዳላቸው የዓለም አቀፉ የግጭት መፍትሄ አፈላላጊ ቡድን አይሲጂ ተንታኝ ዊሊያም ደቪሰን ለቪኦኤ እንዲህ ሲሉ ገልጸዋል። ትልቁ አደጋ ፌዴራል መንግስቱ የህወሀትን አመራር ለማስወገድ መግባቱ እንዲቀላል አይሆንም። ምክንያቱም ትግራይ በአንጻራዊ ሁኔታ ጠንካራ የደህንነት ወይም የጸጥታ መዋቅር አለው። የክልሉ መንግስት ከትግራይ ህዝብም የተወሰነ ድጋፍ ያለው ይመስላል። የምሽቱን ወቅታዊ ዘገባዎች ስንቀጥል በቤንሻንጉል ጉምዝ ክልል መንግስት የለም በማለት ህገ ወጥ ተግባርን ለመፈጸም ሲንቀሳቀሱ የነበሩ ሰላሳ ሰባት ግለሰቦችን ይዣለሁ ሲል የክልሉ ፖሊስ ኮሚሽን አስታወቀ። ሰላሳ የሚሆኑት የህወሀት አባላትና ባለሀብቶች ሲሆኑ ሰባቱ ደግሞ የኦነግ ሸኔ አባላት ናቸው ብለዋል የክልሉ ፖሊስ ኮሚሽነር አብደላዚዝ መሐመድ በተመሳሳይ ሁኔታ በጋምቤላ ክልልም ብሔር ብሔረሰቦችን ለማጋጨት አሲረው ሲንቀሳቀሱ ነበር በሚል የተጠረጠሩ የህወሀትና የኦነግ ሸኔ የጥፋት ኃይሎች ናቸው ያላቸው 19 ግለሰቦች በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ናኮር መልካ ተጨማሪ አለው። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱል አዚዝ መሐመድ ዛሬ ረፋዱን ለሀገር ውስጥ መገናኛ ብዙሃን በሰጡት አጭር መግለጫ ነው። መንግስት የለም በማለት ህገወጥ ተግባር ለመፈጸም ሲንቀሳቀሱ የነበሩ ሰላሳ ሰባት ግለሰቦችን መያዛቸውን የገለጹት። ጽንፈኛ የሆኑ ሰዎች አሉ። ከዚህ በኋላ መንግስት የለም እያሉ ወጣቶች ለማደራጅ እቅድ እና እንቅስቃሴ አላቸው። እንደዚህ በኋላ እናንተ እና እኛ ይኩልን በምን ትበልጠኛለህ? እኔም መንግስት ከሆንግ እኔም መንግስት ነኝ፣ ግለሰብ ከሆንግ እኔም ግለሰብ ነኝ እያሉ ለመንግስት እውቅና ያለመስጠት፣ እንደዚሁም ህገወጥ ተግባር ለመፈጸም እና የራሱን የበላይነት የሚያደርጉ ሰዎች አሉ ማለት ነው። የዚህ ያዙሳ ብቻ ከይዋሀት አባላት እንደዚሁም ባለሀብቶች እና ከአመራሮች ወደ ሰላሳ ሰው በቁጥጥር ስር ውሏል እና ኦፕሬሽናችን ያሰፋን የምንሄድበት ሁኔታ አለ ማለት ነው። ዛሬ ሌሊት ኦፕሬሽን አድርገናል። እንደዚሁም በሸኔ የሚጠረጠሩ አንድ ሰባት ግለሰቦች በቁጥጥር ስር ውለናል። አጠቃላይ ሰላሳ ሰባት ከትናንት ወዲያ እስከ ትናንት ምሽት ባለው ሁኔታ ይሄ ቁጥር ኦፕሬሽን ለመስራት ችለናል ማለት ነው። ተመሳሳይ እንቅስቃሴዎች እንደሚኖሩ በመገመት በድንበሮች አካባቢ የጸጥታ አካላት ጥብቅ ቁጥጥር እንዲያደርጉ ስምሪት መስጠታቸውን ገልጸዋል። ኮሚሽነሩ ኮሚሽነር አብዱልአዚዝ አክለውም ቤኒሻንጉል ጉሙዝ የኢትዮጵያ ህዳሴ ግድብ ግንባታ እየተካሄደበት ያለበት ክልል በመሆኑ የኢትዮጵያን ሕዝብ ንብረት ኃላፊነት ወስደን እየጠበቅን ነው ብለዋል። የኢትዮጵያ ሕዝብ ህዳሴ ግድብ ላይ ስለሆነ ሙሉ ኃላፊነት ወስደን እየሰራን ነው ማለት ነው። የተሰጠን እምነት ከግብ ለማድረስ ሩጫ ላይ ስለዚህ፣ የድንበሮች አካባቢ እንቅስቃሴ በቅርበት እየተከታተለ ነው። በተመሳሳይ ሁኔታ በጋምቤላ ክልልም ብሔር ብሔረሰቦችን ለማጋጨት አሲሮች ሲንቀሳቀሱ ነበር በሚል የተጠረጠሩ የህዋትና ኦነግ ሸኔ የጥፋት ኃይሎች ናቸው ያላቸውን 19 ግለሰቦች በቁጥጥር ስር ማዋሉን ብሔራዊ መረጃና ደህንነት አገልግሎት ማስታወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። አገልግሎቱ ባወጣው መግለጫ እንዳመለከተው በክልሉ ብሔር ብሔረሰቦች በማጋጨት አካባቢውን የትርምስ ቀጠና ለማድረግ አሲረውት የነበረው ሴራ ከሽፏል፣ ግለሰቦቹም በቁጥጥር ስር ውለዋል ብሏል። በዚህ ጉዳይ ዙሪያ ከጋምቤላ ክልል ፖሊስ ኮሚሽን በስልክ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በመንግስት በቀረበው አቤቱታ ዙሪያ ምላሽ እንዲሰጡን መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ጦር የሚሉት ሸማቂዎች ምዕራብ ዞን ቃል አቀባይ ቢሊሱ ማጉታን በስልክ ለማግኘት ያደረግነው ጥረት አልተሳካም። ከዚህ በፊት ከቃል አቀባዩ ጋር ባደረግነው ቃል ምልልስ በኦሮሚያ ውስጥ እንጂ በሌሎች ክልሎች እንቅስቃሴ የለንም ሲሉ ገልጸው ነበር። በፌዴራል መንግስትና ህወሓት መካከል ል ተፈጥሮ የነበረው አለመግባባት ሰሞኑን ወደ ግጭት ማምራቱ ይታወቃል። ለአሜሪካ ድምፅ ናኮር መልካ ካምቦ። በቁጥጥር ስር ውለዋል ስለተባሉት የትግራይ ክልል ሰዎች አስተያየቶቻቸውን እንዳገኘን ይዘን እንመለሳለን። በህወሀት ላይ የተወሰደው እርምጃ በሌሎችም የሀገሪቱ ክፍሎች የፖለቲካ ዓላማቸውን በኃይል ለማስፈጸም በሚንቀሳቀሱ ኃይሎች ላይም ሊወሰድ ይገባል ሲል ኢዜማ አሳሰበ። ሰራዊቱና ሌሎች የጸጥታ ኃይሎች በሚወስዷቸው የህግ ማስከበሪያ እርምጃዎች የሁሉንም ዜጎች ሰብአዊና ዲሞክራሲያዊ መብቶች ያከብሩ ዘንድም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ዛሬ ከቀትር በኋላ በዋና ጽሕፈት ቤቱ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ የሀገር ሰላምንና አንድነትን ለማረጋገጥ የሚወሰድ እርምጃ በፍጥነት እንዲጠናቀቅ ያሳስባል። ከዚያ በኋላም የአገሪቱ ትኩረት ሙሉ ለሙሉ ዴሞክራሲያዊ ሥርዓትን በመገንባት ላይ እንዲሆንም ይጠቁማል። የሀገሪቱ የመከላከያ ኃይል በትግራይ ክልል ህወሀት ቀጥቶበታል ያለውን ጥቃት በመመከት እያካሄደ የሚገኘው ሕግን የማስከበር ተግባር በዚያ ብቻ መወሰን የለበትም ይላል ትዕግስት ወርቁ፣ የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባልና የሴቶች ጉዳይ ተጠሪ። የኢፌድሪ መከላከያ ሰራዊት ራሱን ለመከላከል በሀገር አንድነትና ሰላም ከፍተኛና ተደጋጋሚ ስጋት ሲደቅም የነበረውን ህወሀት ላይ መውሰድ የጀመረው እርምጃ በሌሎች የሀገራችን አካባቢዎች ኃይልን ተጠቅመው የዜጎችን ደህንነት እንዲሁም የሀገር ሰላምና አንድነት ላይ አደጋ በመጣል የፖለቲካ ዓላማቸውን ለማሳካት የሚንቀሳቀሱ ኃይሎችን በሙሉ ስርዓት የሚያስይዝ እና ከአሁን በኋላ የፖለቲካ ዓላማን ለማሳካት ከሰላማዊና ህጋዊ መንገድ ውጭ ለመንቀሳቀስ ያሉ አማራጮች በሙሉ ለአንዴና ለመጨረሻ ጊዜ የሚዘጋ መሆን ይኖርበታል። ፓርቲው በአሁኑ ወቅት የሀገር መከላከያ ሰራዊቱ ለሚያከናውነው ተግባር የኢዜማ አመራር አባላትና መላው አባላት ያላቸውን ድጋፍም አረጋግጠዋል። ትዕግስት ወርቁም በሁሉም አካባቢዎች ችግር ሲያጋጥም አስፈላጊውን መስዋዕትነት እየከፈለ የሚጠብቀን የሀገር መከላከያ ሰራዊታችን በዚህ ወቅት ከውጭ ጠላቶች ሀገርን የመከላከልና ከሀገር ውስጥ የጥፋት ኃይሎች ሀገርን የመታደግ ድርብርብ ከባድ ኃላፊነቶችን እንደተሸከመም እንረዳለን። ምንም እንኳን ተደራራቢና አስቸጋሪ ኃላፊነት ቢሆንም የተቋቋመበት ኃላፊነት እና የተሰጠው ህገ መንግስታዊ ግዳጅ በመሆኑ እንደሚወጣው እናምናለን። በዚህ አጋጣሚ የኢፌዴሪ መከላከያ ሰራዊት የሀገርን አንድነትና ሰላም ለማስከበር የሚወስዳቸው እርምጃዎችን የኢዜማ አባላት እና አመራር ሙሉ በሙሉ ከጎኑ እንደሚቆሙ ለማረጋገጥ እንወዳለን። ይሁንና ይህን ህግ የማስከበር ስራ ያለውን ተግባር በሚያከናውንበት ወቅት ሰራዊቱም ሆነ ሌሎች የጸጥታ ኃይሎች ሊያደርጉት ስለሚገባ ጥንቃቄም አጽንኦት ሰጥቶ ጥሪ አቅርበዋል። የመከላከያ ሰራዊቱና ሌሎች የመንግስት የጸጥታ ተቋማት የህግ የበላይነትን ለማረጋገጥ የሚወስዷቸው እርምጃዎች የሁሉንም ዜጎች ሰብአዊና ዲሞክራሲያዊ መብቶች ያከበረ፣ ሰላማዊ ዜጎችን በተለይም ህጻናት፣ ሴቶችና በእድሜ የገፉ አረጋውያንን ማንኛውም ጉዳት እንዳይደርስባቸው አስፈላጊው ጥንቃቄ ሁሉ እንዲደረግ ልናሳስብ እንወዳለን። የዜጎችን ደህንነት እንዲሁም የሀገር ሰላምና አንድነትን ለማስከበር የሚወሰዱ እርምጃዎች በተቻለው አቅም በአጭር ጊዜ ተጠናቆ በሁሉም አካባቢዎች መደበኛ የዕለት ከዕለት እንቅስቃሴ የሚቀጥልበት ሁኔታ ሊመቻች ይገባል። ፓርቲው በዚህ የጽሁፍ መግለጫው በሀገሪቱ ያሉ የፖለቲካ ፓርቲዎችና መንግስት በአንድ ላይ ሆነው ዲሞክራሲያዊ ስርዓት ለመገርማት ሊያደርጉት ይገባል ያለውን አቅጣጫም ጠቁመዋል። ሁሉም የፖለቲካ ፓርቲዎች የሀገር አንድነትና ሰላም ላይ ተቀራርበው እንዲሰሩ የሚያስችል ከምር የሚወሰድ የውይይት መድረክ መዘጋጀት አለበት። ይህ ውይይት ላይ የሚሳተፉ የፖለቲካ ኃይሎች ግን ሁሉም የህግ የበላይነትንና የፖለቲካ ፓርቲዎች የፈረሙትን የቃል ኪዳን ሰነድ የሚያከብሩ መሆን አለባቸው። የደህንነትና የፍትህ ተቋማት ኃላፊነታቸውን በሚገባ መወጣት መቻላቸው በፖለቲካ ፓርቲዎች መካከል የሚደረገው ውይይት ውጤታማ እንዲሆን የማይተካ ሚና ይኖረዋል። በመሆኑም መንግስት ኃይልን የመጠቀም ብቸኛ ስልጣኑን አረጋግጦ እውነተኛና ለውጥ ማምጣት የሚችል ውይይት እንዲጀመር መንገድ የመጥረግ ስራውን በአፋጣኝ አጠናቅቆ ሁላችንም ትኩረታችንን ወደ ዲሞክራሲያዊ ስርዓት ግንባታ እንድናዞር ብርቱ ጥሪ እናቀርባለን። ከትናንት ወዲያ በትግራይ ክልል ወታደራዊ ግጭት ከተጀመረ ወዲህ አንዳንድ የምዕራብ መንግስታት፣ ግጭቱ እንዲረግብና ጉዳዩ በሰላም እንዲያልቅ ካደረባቸው ስጋት ጭምር ሀሳብ እየሰነዘሩ ነው። ኢዜማ እንደ አንድ ፓርቲ በዚህ ጉዳይ ላይ ምን አስተያየት አለው ለሚለው የጋዜጠኛ ጥያቄ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ የሚከተለውን መልስ ሰጥተዋል። ወደ ዴሞክራሲያዊ ስርዓት እንሻገር ካልን ዴሞክራሲያዊ ስርዓት የሚፈልገው አንድ ነገር ቢኖር ሰላም። ሰላም በሌለበት ዴሞክራሲያዊ ስርዓት መፍጠር አይቻልም። የአገር አንድነት በሌለበት ስለ ፖለቲካ ማውራት አንችል፣ ስለ ዴሞክራሲያዊ ስርዓት ግንባታ ማውራት አንችል። የአገር አንድነትና ሰላም በሚታወቅበት ጊዜ በተቻለ መጠን በሰላማዊ መንገድ ለመፍታት ሙከራ ማድረግ ጥሩ ነው። ከዛ ውጭ ግን በአጠቃላይ የሀገሪቱን ህልውና የሚፈታተኑ ጉዳዮች ላይ ዝም ብለን ከዚህ በፊት ሲሆን በነበረው አይነት ወይ በይቅርታ ወይ በዝምታ ወይ በምን ይታለፋል ወይም እየተባለ መካሄድ አለበት ብያለሁ። ዘላቂ የሆነ መፍትሄ ይፈልጋል ይሄ ነገር። ያን ዘላቂ መፍትሄ ለማግኘት በመጀመሪያ ሰላማችንን ማስከበራል። ሁሉም ሰው የሚጫወትበት የጨዋታ ህግ እኩል መሆን አለበት ለሁሉ ለመንግስትም ሆነ ከመንግስት ውጭ ያሉ ፓርቲዎች በተቀምጠው የጨዋታ ህግ። ይሄ የጨዋታ ህግ ደግሞ በጋራ ያጸደቅ ነው። የፓርቲዎች የጋራ ቃል ኪዳን አለ። ያንን ተከትለን ካልሄድን በቀር ማንም ድርጅት በፈለገ ጊዜ እንደፈለገ በሚሆንበት ሁኔታ ወይም ፈረንጅ መጥቶ የለም አንድ ግጭት ሲነሳ ተረጋጉ፣ ተረጋጉ ሁሉ ነገር ተው ይሉናል በሚል የሚከድበት ነገር አለ። አይ ቲንክ በዚህ ላይ በጣም ግልጽ መሆን ያለብን ይመስል። የፓርቲው አመራር አባላት ለሌሎች ተመሳሳይ ጥያቄዎችም መልሶች ሰጥተዋል። መለስካቸው አማሃ። ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው እኔ ያልመራሁት ሀገር መፍረስ አለበት በሚል ተደጋጋሚ ጥቃቶች በኢትዮጵያ ህዝብ ላይ ሲያደርስ የነበረው ህወሀት ህዝቡን የሚጠብቅ የመከላከያ ሰራዊት ላይ በእብሪተኝነት ጥቃት መፈጸሙ ከኢትዮጵያ ስነ ልቡናና ሞራል የማይጠበቅ እኩይ ተግባር ነው ሲሉ ተናገሩ። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በበኩላቸው ተስፋ የቆረጠው ህወሓት በመከላከያ ሰራዊት የጦር ካምፕ ላይ የፈጸመው ኢሰብአዊ ድርጊት ሀገር ለማፍረስ የሚደረግ ግልጽ ሙከራ ነው ሲሉ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን አድርሶናል። ሚኒስትር አቶ ሩስቱ ዮርዳው በሰጡት መግለጫ እንዳሉት ህወሀት ባለፉት ዓመታት ሀገሪቱን እየመራ በነበረበት ወቅት በሀገሪቱ ላይ በፖለቲካ በኢኮኖሚና በማህበራዊ ጉዳዮች አያሌ በደሎችን አድርሷል ህወሀት መንግስት ከዚህ ፊት ያቀረበውን የሰላም ጥሪ ወደ ጎን በመተው በሀገሪቱ በተለያዩ አካባቢዎች አለመረጋጋትና ትርምስ እንዲኖር ሲሰራ እንደነበረም ተናግረዋል በታሪካችን አዲስ የሆነ የፖለቲካ አስተሳሰብ ሲራመድ ቆይተዋል በዚህም በተደጋጋሚው መላው ኢትዮጵያውያን በተለይ ደግሞ ለውጡን እየመራ ያለው መንግስትና ፓርቲ ለሁሉም ኢትዮጵያውያን ጥሪ አቅርቧል። ህወሀትን ጨምሮ ያለፉት ችግሮችን በጋራ በውይይት እያረምን መልካሞቹን እየተቀበልን እያጎለበትን የነበሩ ድክመቶችን ደግሞ እያረምን ኢትዮጵያን እንገንባ። ስለዚህ ያለፈውን በይቅርታ እንሻገር እና ለኢትዮጵያ ሰላምና አንድነት፣ ለኢትዮጵያውያን ህብረት፣ ለኢትዮጵያውያን ተባብረን በአንድነት የምንቆምበት ሁኔታ ያስፈልጋል በሚል አሰልቺ በሚመስል መልኩ ተደጋጋሚ ጥሪ ሲደረግ ነው የቆየው። ይሄ ጥሪ በህወሓት መሪዎች በኩል በመልካም ጎኖ አልተወሰደም። ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን ደጀን በመሆን በሚታወቀው የአገር መከላከያ ሰራዊት ላይ ጥቃት ሰንዝሮ የአገሪቱን ህግና ህገ መንግስታዊ ስርዓትን በኃይል ኒዶ በአቋራጭ ስልጣን ለመያዝ ህወሓት እያደረገ ያለውን ጥረት መንግስት እየተቋጠረ ነው ብለዋል። እኛ ያልመራነው ሀገር መፍረስ አለበት የሚል አቋም በመያዝ ተደጋጋሚ ጥቃቶች በህዝባችን ላይ እንዲሰነዘር ሲሰሩ ቆይተዋል። መላው ኢትዮጵያውያንም እንደሚታወቀው በተለያየ መልኩ በሚዲያ የተለያዩ ቡድኖችን አሰልጥነው በመላክ በየአካባቢው ግጭት እንዲፈጠር ኢትዮጵያውያን እርስ በርሳችን እንድንጋጭ አገራችን ወደ ትርምስ እንድትገባ እኛ እስካልመራን ጊዜ ድረስ ኢትዮጵያ የተበተነች ሆና እንድትቀጥል ብለው አቅደው ሲሰሩ የቆዩበት ሁኔታ ነው የቆየ ነበረው። በዚህም በርካታ ዜጎቻችን ህይወት አጥተናል፣ የአካል ጉድለት አጋጥመዋል፣ ንብረት ወድመዋል። ኢትዮጵያ በደቀቀው ኢኮኖሚዋ ላይ ዳግም ችግር ውስጥ እንድትወድቅ ያለመታከት ሲሰሩ ቆይተዋል። ስለዚህ ይሄ በጣም የሚያሳዝን ከኢትዮጵያዊ አስተሳሰብ ካለው ሰው የማይጠበቅ ተግባር ነው። የሱዳማ ክልል ፕሬዚዳንት አቶ ደስታ ሌዳማ በበኩላቸው ተስፋ ቆርጧል ያሉት የህወሓት ቡድን በመከላከያ ሰራዊት የጦር ካምፕ ላይ የፈጸመው ኢሰብአዊ ድርጊት ሀገር ለማፍረስ የሚደረግ ግልጽ ሙከራ ነው ብሏል። የፌዴራል መንግስት በተደጋጋሚ ጊዜ የሚፈጸመውን ሀገር አፍራሽ ተግባሩን በመመከት እስከዛሬ የቆየ ቢሆንም ህወሓት በሰሜን እዝና በአማራ ክልል ላይ ጥቃት በማድረስ ጦርነቱን አስጀምሯል ነው ያሉት። የሀገር መከላከያ ሰራዊትም የሀገሪቱን ሉዓላዊነትን የመጠበቅና የማስጠበቅ ኃላፊነቱን ለመወጣት ጥቃት የተፈጸመባቸውን አካባቢዎች በመቆጣ መቆጣጠር ጽንፈኛውን ቡድን የመደምሰስ ስራ እየሰራ ይገኛል ብሏል። በተለያዩ የአገሪቱ ክፍሎች የሽብር ጥቃት ሲፈጽሙ የነበሩ ኃይሎች በስዳማ ክልል ቦታ እንዳይኖራቸውና ምንም አይነት ኮሽታ እንዳይሰማ በንቃት የተከታተለን በሀገሪቱ የተጋረጠባትን ማስቸጋሪ ሁኔታ ከመላው ኢትዮጵያ ህዝቦች ጋር በመሆን እንሻገራለን ብሏል። በጽሁፍ ለቪኦኤ የተላከው የስዳማ ክልል ፕሬዝዳንት የአቶ ደስታ ሌዳሞ አንድ ገጽ መግለጫቸው የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውና የስዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የጥፋት ኃይሎች በየአካባቢው እየተነ እነሱ ያሉ የህዝብ ጥያቄዎችን ሲፋን በማድረግ የሽብር ተግባራትን በመፈጸም ብሔርን ከብሔር ጋር በማጋጨት አገሪቱ እንዳትረጋጋ አጀንዳ ቀርጾ ስለሚንቀሳቀሱ ህዝባችን ከመንግስት ጎን በመ የአካባቢውን ሰላም ደኅንነትና ሀብት ንብረቱን እንዲጠብቅም አሳስበዋል። የሁለቱ ክልል መንግስት መሪዎች በየትኛውም የአገሪቱ አካባቢዎች የሚፈጸሙት ጥቃቶችን እንደሚያወግዙ ገልጠው ሀገራችን አንድነቷ ነቷ ተጠብቆ ዜጎች በሰላም ወጥተው በሰላም እንዲገቡ ከምንም ጊዜ በላይ በትኩረት እንሰራለን ብለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም ክቡራትና ክቡራን የምታደምጡት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሐሙስ ምሽት ዝግጅት ነው። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ እንዲሁም አሃዱ ሬዲዮ 943 ላይ በቀጥታ ልታደምጡን ትችላላችሁ። አስተናጋጃችሁ ቆንጂት ታየ ነኝ። የምሽቱ ዋና አዘጋጅ ትዝታ በላቸው የዌብ እና ማህበራዊ መገናኛ ፕሮዲውሰሯ አበባየው ገበያው፣ የአየር ስርጭቱ ፕሮዲሰር ደግሞ ንጉሱ ታምሬ ነው። እስከ አራት ሰዓት ከእናንተ ጋር ነን። አብራችሁን ቆዩ። ዝግጅታችን ይቀጥላል። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ከተጠናቀቀ አንድ ቀን ተኩል አለፈ። ውጤቱን ግን አሁንም እየተጠባበቁ ናቸው። እንግዲህ የሰው ሁሉ ቀልብ መጪው ፕሬዚደንት የዲሞክራቲክ ፓርቲው እጩ ጆ ባይደን ይሆኑ ወይስ ሪፐብሊከኑ ዶናልድ ትራምፕ፣ የውጤቱ ዕጣ ፈንታ በሚወስኑት ጥቂት የትንቅንቅ ግዛቶች ላይ ተንጠላጥሏል። የዋይት ሃውስ ሪፖርተራችን ፓትሲ ዊዳኪስዋራ ያጠናቀረችው ዘገባ የመጨረሻ ሰዓታት መረጃዎችን ይዟል። ሰሎሞን አባተ ያቀርባል። ድፍን ዩናይትድ ስቴትስ ዓለምን ብንል አነሳሳትም የዚህን ምርጫ ውጤትና አሸናፊ ዜና ለመስማት ጆሮና ልቦናውን ሁሉ ከፍቶ እየጠበቀ ባለበት ጊዜ ከኒውዮርክ አንድ ጥያቄ ተነሳ እያንዳንዷ ድምፅ ትቆጠር የሚል የትንቅንቅ ሜዳ የሆነችውን ፔንሲልቬንያን ጨምሮ ሀገሪቱ ቀልቧ እንደቆመ ነው የፊላደልፊያዋ ሞኒክ ተስፋ ሰንቃለች ተስፋዬ በሰላም ይጠናቀቃል የሚል ነው እንዲያው ቀናውን ይዤ ለመቆየት። የድምፅ ቆጠራው በጥቂት ግዛቶች ውስጥ አሁንም እንደቀጠለ ነው። ፕሬዝደንት ዶናልድ ትራምፕ የዛሬ አራት ዓመት ባሸነፉባቸው ሚሽጋንና ዊስካንሰን ግዛቶች ጆ ባይደን ማሸነፋቸው ከተነገረ በኋላ ግን ዴሞክራቲኩ እጩ የባለ ድምፅ መራጮቹን ኮሌጆች 270 ድምፅ እንደሚቆናጠጡ በመተማመን ተናግረዋል። የመጣሁት አሸነፍን ልላችሁ አይደለም። ቆጠረው ሲጠናቀቅ አሸናፊዎቹ እኛ እንደምንሆን ያለኝን መተማመን ልነግራችሁ እንጂ ኤሌክቶራል ኮሌጅ ከሚባሉት 538 የየምርጫ ወረዳው ባለድምፅ ተወካዮች ቢያንስ 270 ሰባውን ማሸነፍ የቻለ እጩ ነው ዋይት ሃውስ የሚገባው ወይም የሚቀጥለው ወትሮ የሪፐብሊካኑ ጠንካራ ይዞታ የነበረችው ጆርጂያ ውስጥ ባይደን ብርቱ ድጋፍ እንዳላቸው በሚነገርባቸው ከተሞችና የከተሞች አካባቢዎች አሁንም እየተቆጠረ ያለው ድምፅ ሚዛን ከደፋላቸው ድል ሊያጎናጽፋቸው ይችላል እየተባለ ነው። ፕሬዚደንት ትራምፕ ትናንት ባወጡት አንድ ትዊት ፔንሲልቬንያን፣ ጆርጂያን፣ ሰሜን ካሮላይናንና ሚሽጋንን አሸንፊያለሁ ብለዋል። ትዊተር ይህንን የፕሬዝደንቱን መልእክት አሳሳች ሲል ለጥፎበታል። ቆጠራው ገና አልተጠናቀቀምና ሪፐብሊካን ለመታዘብ በቂ ዕድል አልተከፈተላቸውም በሚል ሚሽጋንና ፔንሲልቬንያ ውስጥ ቆጠራው እንዲቆም እንዲደረግለት የትራምፕ ዘመቻ ለፍርድ ቤት አቤት ብሏል። ወደ ዩናይትድ ስቴትስ ጠቅላይ ፍርድ ቤት እንሄዳለን፣ ድምፅ መስጠት ሁሉ እንዲቆም እንጠይቃለን። ከሌሊቱ አስር ሰዓት ላይ የሚሰጥ አንዳችም ድምፅ እንዲያገኙና እንዲቆጥሩት አንፈልግም። ትራምፕ ልዩነቱ እጅግ ጠባብ በሆነባት ዊስካንሰን ድምፁ በድጋሚ እንዲቆጠር ጠይቀዋል። ስለዚህ የድጋሚ ቆጠራ ጥያቄ ጉዳይ የሺካጎ ዩኒቨርሲቲው የፖለቲካ ሳይንቲስት ዊልያም ሀዌል እንዲህ ይላሉ። Either candidate in a case is free to ask for a recount when the margin is less than 1%. በመካከላቸው ያለው ልዩነት ከአንድ ከመቶ ያነሰ ከሆነ የትኛውም እጩ በድጋሚ እንዲቆጠርለት የመጠየቅ መብት አለው። ስለዚህ እርሳቸውም በቀላሉ ሊጠይቁ ይችላሉ። በታሪክ ግን የድጋሚ ቆጠራ ውጤት ከመጀመሪያው የሚለይበት አጋጣሚ እምብዛም በመሆኑ የሚፈልጉትን የማግኘታቸው ነገር የማይመስል ነው። አንዳንድ ድምፆች በትክክል አልተቆጠሩም የሚሉ የፕሬዚደንት ትራምፕ ደጋፊዎች ደግሞ በአሪዞናዋ ፊኒክስ ቆጠራው በሚካሄድበት ተቋም አጠገብ ባለፈው ሌሊት ሰልፍ ወጥተው ነበር። ምናልባት ምናልባት ይህ የአሪዞና የአሪዞናና የሌሎቹም ግዛቶች ድምፆች ጉዳይ ውሳኔ የሚያገኘው በፍርድ ቤት ሳይሆን አይቀርም እየተባለ ነው። የሄሪቴጅ ፋውንዴሽኑ ሃንስ ስፓኮብስኪ ኢፍ ዜር ኢዝ ኤኒ ሊቲጌሽን ኮንቴስቲንግ በድምፅ ቆጠረው ላይ መራጮች በአካል በሀገር ውስጥ ወይም በምርጫ ወረዳቸው ውስጥ ሳይኖሩ ቀርተው በሰጧቸው ድምፆችና እነዚያ ድምፆች የሚሰበሰቡበትን ጊዜ በማራዘም ጉዳይ ላይ ክስ ከተከፈተ ተሸናፊው ወገን አቤቱታውን ምናልባት እስከ ዩናይትድ ስቴትስ ጠቅላይ ፍርድ ቤት ይዘው ለመሄድ ሊዘጋጅ ይችላል። ይህ ማለት ደግሞ እኮ አሸናፊው ማን እንደሆነ ከመታወቁ በፊት ቀናት ምናልባትም ሳምንታት ሊያልፉ ይችላል። ግብጽ፣ ኢትዮጵያና ሱዳን በሕዳሴ ግድብ ዙሪያ ለገቡበትና ለዓመታት ለዘለቀው ውዝግብ እልባት ለማበጀት በታለመ አዲስ የድርድር አቅጣጫ ላይ ያለ ስምምነት ተለያይተዋል። ተከታዩ አጭር ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። ሶስቱ የተፋሰሱ አገሮች በያዝነው ወር መገባደጃ ነበር በርቀት የሚካሄደውን ድርድር ጀመሩት። ይህ አሁን ሳይሰምር የተበተነው ድርድር የተጀመረው ታዲያ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ከታችኛው የተፋሰሱ ሀገሮች አንዷ የሆነችው ግብጽ ግድቡን በቦምብ ልታፈርሰው ትችላለች የሚል አስተያየት ከሰጡ በኋላ ነው። ያ ንግግራቸው ኢትዮጵያውያንን ክፉኛ ማስቆጣቱም ይታወሳል። የሶስቱ ሀገሮች የውጭ ጉዳይና የመስኖ ሚኒስትሮች ባለፈው ሳምንት ተገናኝተው ድርድሮቹ የተሻለ ፍሬያማ የሆኑ ዘንድ ተደራዳሪ ባለሙያዎችን በመወከል ንግግሩ እንዲቀጥል ቢያደርጉም በመካከላቸው ያሉት ልዩነቶች ማጥበብ ባለመቻላቸው ግን በትናንትና ሁለት ድርድሩ ያለ ፍሬ መቋጨቱን የግብፁ የመስኖ ሚኒስትር ቃል አቀባይ ሞሐመድ ኤልሳቤ ተናግረዋል። የሱዳን የመስኖ ሚኒስትር ያስር አባስም የሶስቱ ሀገሮች ድርድር ተጨባጭ እመርታ አላስመዘገበም ነው ያሉት። አክለውም ሱዳን ያቀረበችውንና ኢትዮጵያ የደገፈችውን የአፍሪካ ሕብረት አደራዳሪዎች የጎላ ድርሻ እንዲኖራቸው የሚጠይቀውን እቅድ ግብጽ ሳትቀበለው መቅረቷን ተናግረዋል። ኢትዮጵያ በበኩሏ ሶስቱ ሀገሮች የቀጣዩን ድርድር ትኩረትና ድርድሩ የሚካሄድበትን ጊዜ ጨምሮ በተነጋገሩባቸው ጭብጦች ላይ ከተሟላ ስምምነት ላይ መድረስ አለመቻሉን አስታውቃለች። እናም ስለሚቀጥለው ሂደት ለመማከር ጉዳዩን ወደ አፍሪካ ሕብረት ስራ አስፈጻሚ መማክረትና የደቡብ አፍሪካ የውጭ ጉዳይ ሚኒስትር የሚወስዱት መሆኑን አመልክታለች። ለተከታታይ ዓመታት የሚዘልቅ ድርቅ አካባቢውን በሚመታበት ወቅት ኢትዮጵያ ምን ያህል ውሃ መልቀቅ አለባት፣ እንዲሁም ሦስቱ ሀገሮች ወደፊት የሚገጥማቸውን ውዝግብ እንዴት ይፈታሉ የሚሉት አሁንም ሁነኛ ስምምነት ያልተደረሰባቸው አነጋጋሪው ቁልፍ ጥያቄዎች ናቸው። ኢትዮጵያ በህዳሴ ግድብ ግንባታ ፕሮጀክት የመጨረሻ እርከን ላይ አሳሪ ስምምነት የማትቀበል መሆኗን ይፋ ማድረጓም ይታወቃል። ቢሾፍቱ ከተማ በእስር ላይ የሚገኙት የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የብሔራዊ ምክር ቤት አባል አቶ ልደቱ አያሌው በውጭ ሆነው እንዲከታተሉ በፍርድ ቤት የሚሰጠው ውሳኔ በፖሊስ ባለመከበሩ የጤናቸው ሁኔታ እጅግ ያሳሰባቸው መሆኑን ወላጅናታቸው ወይዘሮ ጉዳይ ንጉሴ ተናግረዋል። በዚህ ዙሪያ ጽዮን ግርማ የተለያዩ ወገኖችን አነጋግራ ተከታዩን ይዛ ቀርባለች። በቢሾፍቱ የታሰሩት የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የብሔራዊ ምክር ቤት አባል የሆኑት አቶ ልደቱ አያሌው በሁለት ክሶች አዳማ ከተማ በሚገኙ ሁለት የተለያዩ ፍርድ ቤቶች እየቀረቡ ነው። ምስራቅ ሸዋ ከፍተኛ ፍርድ ቤት ሕገ ወጥ የጦር መሳሪያ ይዞ ተገኝተዋል በሚል በቀረበባቸው ክስና የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ችሎት ገመንግስታዊ ስርዓትን ለመናድ አሲረዋል በሚል በቀረበባቸው የወንጀል ክስ ነው። ከነዚህ ክሶች ጎን ለጎን ጉዳያቸውን በዋስትና እንዲከታተሉ የሚጠይቁ አቤቱታዎች በተለያዩ ሁለት መዝገቦች ቀርበዋል። የአቶ ልደቱ ወላጅ እናት ወይዘሮ ጉዳይ ንጉሴ የልጃቸው የጤና ሁኔታ ስለሚያሳስባቸው የፍርድ ቤት ትዕዛዞች ተከብረው ልጃቸው ከስር እንዲፈታ ተማጽኖ ያቀርባሉ። ስለ ልጄ ስርአቱ ሳይሆን፣ ስለ ፖለቲካው ሳይሆን ስለ አለበት በሽታ እና ህመም ብቻ ነው በእናትነት የሚሰማኝ ነገር። ለዲያ ህዝብም ለመንግስትም ቤት የምለው ስለ በሽታው ብቻ ነው እንጂ ስለሌላ ነገር የማውቀው ነገር የለም እና አሁን ስለ ፖለቲካ ቢታሰር ምን ቢል የማውቀው ነገር የለኝም። ግን ስለ እናትነቴ በልብ በሽታ የተሰቃየ የሐኪም ቀጠሮ አልፎበት ከታሰረ እንኳን ሦስት ወር አለፈው እና ከአሁን ወደ አራተኛ እየገባ ነው እና በህመሙ ላይ አስም በሽታ አለው። የልብ በሽታ ደግሞ ማንም ሰው እንደሚያውቀው ምንም ሳይታወቅ ነው። በቤት ውስጥም የሚገለው ሰው እየሄደም ይሞታል፣ ውሎ ገብቶም ይሞታል። ስለ እሱ እኔ እና ስለሆን ሞቶ የሚያድር ነው ይመስለኝ። ስለ እውነት የምነግርሽ ነገር ነግቶ ስለ እስከማየው ድረስ ህይወቱንም አገኘሁም አይመስለኝም። ህክምና ይሰጥልኝ እና መንግስት በሰጠው አለበት በሚለው ቀጠሮ ይቀርባል እና የኢትዮጵያ ህዝብንም እለምናለሁ እማጸናለሁ። እኔ ልጄን እንዳላጣው በዚህ በሽታ። በሽታው አስተማማኝ አይደለም እና የኢትዮጵያ ህዝብንም ሆነ መንግስትንም ሆነ እማጸናለሁ። ስለ እናታቸው ስለ ልጆቻቸው እማጸናለሁ። መንግስትንም ቢሆን ፖሊስ የዋስትና መብታቸውን ቢያስጠብቅና ህክምናቸውን ቢያገኙ ብለውም ይጠይቃሉ። የዋስትና መብቱ ተጠብቆልኝ ክሙ ህክምናው ጋር ሄዶ መንግስት በሚፈልገው ጊዜ ቢቀርብ ያስደስተኛል። ይሄ ነው የማመለክተው። እኔ በእናትነቴ እንደሌላ በሽታ ከላው ላይ የሚታይ ቢሆን ምንም ችግር የለውም። ይሄ የማይታይ በሽታ ነው። ቀዶ ጥገና ያደረገ ነው። ዶክተሩ ሁሉ ጽፎ በፌስቡክ ልኳል ከአሜሪካ ነች እና ስሙን ስልክ ቁጥሩን ልፎ ልደቱ ህይወት አስጊ ነው፣ እና ቀጠሮ ካለፈባቸው ህይወታቸው አስጊ ነው ብሎ ሁሉ አቅርቦ፣ እሱንም ፍርድ ቤት አቅርቧል። የህክምናንም ዶክመንት አቅርቧል። ከአንዴም ሶስት ጊዜ ፍርድ ቤቱ ፈቷል ቤቱ አመሰግነዋለሁ። እኛ ምን የምንከስበትና ዋስትና የሚያስከለክለው ነገር የለም ብለው ሶስት ጊዜም ፈታውታል። ግን ፖሊስ መልሶ የአደራ አስረኛ ነው ብሎ ነው እየመለሰ የሚያስረው ሶስት ጊዜ የለበትም እየተባለው ነው ያሰሩ። እኔ የግለሰብ ግለሰብ ይሰረው መንግስት ይሰረው አላቀው። ይሄ ነገር ብቻ ነው አልገባኝ ያለው ፍቹ ጠፋል። ፍርድ ቤት እየፈረደ ፖሊስ እንዴት ያስረዋል መልሶ? ከአንዴም ሶስቴ ይፈርዶለታል ፍርድ ቤት ከአራቱ የአቶ ልደቱ ጠበቃ አንዱ የሆኑት አቶ አብዱል ጀባር ሁሴን ጉዳዩ ሰፊ ክርክር ሲደረግበት እንደቆየ ይናገራሉ። በተጨማሪም ፍርድ ቤቶቹ በዋስትና እንዲፈቱ ይፈቅዱ ስለነበር ተገቢውን ሕክምና እንዲያገኙ ጥያቄዎችን ሲያቀርቡ እንደነበር ይገልጻሉ። በመጨረሻም ላንድማርክ ማርክ በተባለ ሆስፒታል እንዲታዩ ቢደረግም ሆስፒታሉ አሁንም ተጨማሪ ምርመራዎችን አዟል ይላሉ ጤና ሁኔታቸው በጣም ከባድ ስለሆነ ከዚህ በፊት ውጭ ሀገር የልብ ቀዶ ጥገና አድርገው እንደገና ተመልሶ ቼክ አፕ የሚታዩበት ጊዜም ያለፈው ኦገስት ስስ በፈረንጆቹ ነበረ እሱም አሉ አሁን አንዳንድ እንግዲህ በጣም በመሀል በመሀል እየታመሙ ነው እዚሁ ሀገር ውስጥ ደግሞ አሁን ያሉበት ሁኔታ የልብ ታማሚ ናቸው የአርሱን በሽተኛ ናቸው ለኮሮና ቫይረስ ተጋላጭነታቸው ከፍተኛ ነው የሚል ለአንድ ማርክ የሚባል ሀገር ውስጥ ያለ ሆስፒታል ማስረጃ ተሰጥተዋል። የፓርቲው መሪ አቶ አዳነ ታደሰ በአቶ ልደቱ ጉዳይ በፍርድ ቤት ሂደቶች አፈጻጸም ላይ ያልተለመዱ ሂደቶች መስተዋላቸውን ይገልጻሉ። እርሱም ፍርድ ቤቶቹ በተደጋጋሚ የሚሰጡት ትእዛዝ በፖሊስ መጣሱ ነው ይላሉ። ለዚህም ምላሽ ለማግኘት ያላንኳኳ ነው በር አልነበረም ሲሉ ያስታውሳሉ። በመጀመሪያው ከቢሾፍቱ ፍርድ ቤት ውሳኔ ጀምሮ ቢሾፍቱ ከተማ ወረዳ ፍርድ ቤት የመጀመሪያ ክፍል ላይ ከአስራ ሰባት ቀን በኋላ ነው። ይህ የሽጉጡ ክፍል እንደገና የተከፈለ የሽጉጡ ክፍል ላይም እንደዚሁ ፍርድ ቤት ወሰነ። ፖሊስ ሁለት ሶስት ፍርድ ቤት እንትን ትእዛዝ አንቀበልም ብሎ አስራ አቆያቸው። ከዚያም በኋላ ይግባኙም ተጠይቆ በይግባኙም ላይ የተፈጠውን ውሳኔና የተወሰነውን ውሳኔ ፖሊስ አንቀበልም አለ። እነዚህ ሁሉ ይደግሉት የነበሩ ጊዜ በተደጋጋሚ ፊት ለፊት የምንጋፈጣቸው እኛ ስለነበርም እነሱ ጋር የነበረው ትዜት በተገቢ መንገድ ነው የምንረዳው። እነሱ ምድ ምንድነው ከኛ አቅም በላይ ነው በአቶ ልደቱ ላይ ትእዛዝ የመስጠት የመብታት የማሰር ስልጣን ይህ ነገር እኛ አስቀምጡ ተብለናል። ያ አስቀምጡ ያለን አካል ትእዛዝ ካልቆጠን በስተቀር በሱ ላይ ምንም አይነት ምሳሌ ልንወስናችሁም። ያ ያላችሁ አካል የት ነው የሚገኘው? የተባለው አካል ራሱ ቢሾፍቱ እስከ ሻሸመኔ ያሉ የጸጥታውን ሁኔታ የሚኖሩ ግብረ ኃይሎች ናቸው። እነሱም አካሉ ቢሮ ነው አዳማ የሚገኙ ተብለን ነግረውን እዛም ሄደን ስንል ዛም ያኑ ስቀውን አይመለሱም። እንዲ ይባል ተቋሚ የለን። ስለዚህ ይህ በማጉላላ ደረጃ አንድ ከላይ ሆኖ የሚያዙ አንድ የማናውቀው አካል አለ። የወንጀል ምርመራ ዋና ኃላፊ ኮማንደር ታደሰ በበኩላቸው እኛ ህጉን ተከትለን ነው የምንሰራው። አንደኛው ፍርድ ቤት እንዲለቀቁ የወሰነውን ውሳኔ ለመፈጸም በሂደት ላይ ያለን ሌላ ክስ ስለ መጣ ነው ያሰር ናቸው ይላሉ። የኒካል ሸዋ ከፍተኛ ፍርድ ቤት እሳቸው ያቀረቡት ጥያቄ መሰረት የመቶ ሺህ ብር ዋስ ጠርተው እንዲወጡ ተፍሎላቸው ነበረ። ልክ እሳቸው የመቶ ብር ዋስ አምጥተው ዋስ አቅርበው ዋራንቲ ሲመጣ ሶስቱ ከተማ ፖሊስ መምሪያም በፍርድ ቤት ውሳኔ መሰረት የዋስና ደብዳቤውን በለፍኔታ መዝገብ መዝግቦ እንዲፈቱ ካደረጋቸው በኋላ የኦሮሚያ ጠቅላይ ፍርድ ቤት የምስራቅ ምድብ ችሎት አዳማ የሚገኘው ደግሞ እሳቸውን በሌላ ወንጀል ከመንግስት መንግስትን በማስበት ለማፈስ በመዘጋጀት ክስ መስነቶባቸው ስለነበረ ሌራ ወራንቲ መጥቶ በጃችን ስለገባ በዛኛው ደብዳቤ ስንሰታቸው በዚኛው ደብዳቤ ደግሞ በልሳን ያፈር ናቸው መሆኑ ነው እንደ መምሪያችን የምታወቀው፣ እንጂ የብሶስቱ ከተማ ፖሊስ የፍርድ ቤቱን ትእዛዝ የማይቀበልበት አንዳችን ነገር የለም። ከዚህ በፊትም ያከብራል፣ ነገም ያከብራል። በዚህ አጋጣሚ ግን የዜጎችን ሰብአዊ መብትና ዲሞክራሲያዊ መብት የማክበር ግዴታ አለበት። የህብረተሰቡን ደህንነትም የዜጎችን መብትም ያስከብራል። ነገር ግን የአንዱን ትዕዛዝ ሲያከብር የሌላውን ትዕዛዝ ደግሞ መጣት ስለማይቻል በዛኛው ፈተን በዚህኛው ያሰር ናቸው ስለሆነ በዚህ ጉዳይ ፍርድ ቤቱም የምዕራብ ሸዋ ከፍተኛ ፍርድ ቤት ለምን ትዕዛዙን አላከበርቱም በሚል ጥያቄ አቅርቦልን ፍርድ ቤት ቀርበን በዚህ ጉዳይ መሆኑን ያስረዳ ነው ሆኑ ታውቆ በዚህ ጉዳይ የተከፈተው መዝገብም ተነግቶ ጤናቸውንም በተመለከተ የሚቻለን ሁሉ እያደረግን ነው ሲሉም ያስረዳሉ። በመሰረቱ ይሄኛው ቅሬታ ከአቶ ልደቱ ይቀርባል ብዬ አልገምትም። ሲጀመር አቶ ልደቱ በእኛ እጅ ከቆዩበት ከእኛ እጅ ከመጡበት ጊዜ ጀምሮ እጅግ በጣም ክብር ባለው ሁኔታ ተንከባክበን ብቻቸውን ሴፍቲያቸው ወይም ደግሞ ደህንነታቸው ተጠብቁ ብቻቸውም በንጽህና በተነሰና በተጠበቀ ቤት ውስጥ እስር ቤቶች እንዲቆዩ ተደርጎ ሁሉም ማብታቸው ፍቅራቸው እንዲስተካከሉ ወጥተው አስፈላጊ ነገር እንዲደረግላቸው በፖሊስ ጋር ወጥተው የግል ንጽሕናቸው እንዲጠብቁ እየተደረገ ከዚህ በፊት በምርመራ ሰዓት እያሉ በፖሊስ ምርመራ ላይ ስላሉ አዲስ አበባ ወስደን ሆስፒታል አሰክመናቸው ነው የመጣ ነው። መዝገብ ተከፍቶ በፍርድ ቤት ጉዳያቸው በመርመር እና የፍርድ ቤት ቀጠሮ ካላቸው ጊዜ ጀምሮ ግን የመጀመሪያ ጥያቄው ይቅረብልን ሲባል ጠቅላይ ጠቅላይ ፍርድ ቤቱ ማዘዝ አለበት ብለን ጠቅላይ ፍርድ ቤቱ ትዕዛዝ አምጥተው እሳቸው ባሉት በቀጠሮው ቀን በባለፈው ሰኞ ኦርማስ ቀርበው ታክመው የመጡት እና በዚህ መሀል ተጉላላን ብለው የሚሉት ስለ እሳቸው ወክለው የሚያወሩት ሰውየ ሰዎች ካልሆኑ በስተቀር አቶ ልደቱ በፖሊስ አያያዝ ላይ ምንም አይነት ቅሬታ አላቸው ብዬ ስለማልገምት፣ በእኛም ከሚጠበቀው በላይ እንክብካቤ ያደረግንም ናቸው እንጂ ስለ ደህንነታቸውም ሆነ ስለ ጤንነታቸው ትልቅ እንክብካቤ እንከባከባቸው መሆኑን ነው። ሁለቴም አዲስ አበባ ውስጥን አሳክመናቸዋል። ጠበቃው አቶ አብዱል ጀባር በበኩላቸው በሕግ ማስፈጸም ሂደት ውስጥ የታየው ጉዳይ ተስፋ አስቆራጭ መሆኑን ይጠቁማሉ። ቢሾፍት ወረዳ ቢሾፍት ከተማ ወረዳ ፍርድ ቤት የምስራቅ ሸዋ ከፍተኛ ፍርድ ቤት ድረስ የነበረው ሂደት በአብዛኛው ፍርድ ቤቶች ይሰጣሉ፣ ፖሊስ አይቀበልም። ፍርድ ቤቶች የዋስትና መብት ይጠብቃሉ፣ ፖሊስ ትዕዛዝ አይቀበልም። እንደውም እስከመጨረሻው እስከ ኦሮሚያ ፖሊስ ኮሚሽን ድረስ ተኪዶ አቶ ልደቱን ፍርድ ቤቱ በሰጠው ትዕዛዝ መሰረት ካሉበት የፖሊስ ጣቢያ ሊያስወጧቸው አልተቻለም። ፍርድ ቤትም አቅም አጥተዋል ማለት ይህ ሲተረጎም እንግዲህ የህግ የበላይነቱ የለም ይህ ሰዎች የበላይነት እየተንጸባረቀ ያለበት ሁኔታ ነው ያለው፣ እና ይህ ለፍትህ ስርአቱ በጣም በጣም ትልቅ አደጋ አለው። ጠበቃ አቶ አብዱል ጀባር እንዳሉት አሁን አቶ ልደቱ በሶስት ጉዳዮች ሶስት የተለያዩ ቀጠሮች እንዳሏቸው ነው። ከዚህ በኋላ ለአቶ ልደቱ መፈታትም ሆነ በእስር መቆየት የአንዱ ሳይሆን የሶስቱም ችሎት መዝገቦች ወሳኝ ናቸው ይላሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ